በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ መታመማቸውንና ህክምና ማግኘት እንዳልቻሉም ልጃቸው ወይዘሪት ቦንቱ በቀለ ለአሜሪካ ድምፅ ገልጣለች ጽዮን ግርማ ማምሻውን አነጋግራታለች። ቦንቱ በቀለ የአቶ በቀለ ገርባ ልጅ ነሽ እና አቶ በቀለ ገርባ መታመማቸውን የተስተካከለ የጤና ሁኔታ እንደሌላቸው ገልጸሽ ነበር እና ምንድን ነው አቶ በቀለ ገርባ የሆኑት? ሰሞኑን እያመመው እንደውም ትንሽ ቆይቷል። እያመመው ለእኛ አይነግረንም ነበረ። ቤተሰብ ይጨነቃል እያለ አይነግረንም ነበረ እና ባለፈው ቅዳሜ ሲሄድ ግን ትንሽ ሌላ ጊዜ ከማውቀው በጣም ለየት ያለ ነገር አየውና ምን ሆነ ነው ልክ አይደለም ብዬ ስጠይቀው አሞኛል የደም ግፊቴም ከፍ ብሏል እና ሐኪም ቤት ውሰዱኝ ስላቸው ደግሞ ፍቃደኛ አይደሉም። በተደጋጋሚ ለእናንተ ባልነግርም ጠይቅ ያለው ሰሞኑን ስጠይቅ ነበረ እና ፍቃደኛ አይደሉም። አሁን ደግሞ ስብሰባ ነበራቸው እና ስብሰባው ላይ በፊት የሚወስደውን መድኃኒት ጨምሮ ይውሰድ። በፊት በቀን አንዴ ጠዋት ጠዋት የሚወስደው መድኃኒት ነበረው እና እሱን ማታም ይውሰድ ብለው ወሰኑ ብሎ ነገረኝ። አቶ በቀለ ገርባ ከዚህ በፊት ተመሳሳይ ህመም ገጥሟቸው ነበረ? ገጥሟቸው ከነበረ ምን ያማቸው ነበረ? አሁን ደግሞ እንደጠቀሽልን ደማቸው ከፍ ብሏል ነው ያልሽው፣ እና እንደዚህ አይነት የደም ግፊትስ ከዚህ ቀደም አጋጥሟቸው ያውቃል? በፊት ቤት ሆኖ እንደዚህ አያሙም። እንደዚህ ተደጋጋሚ መታሰር ሲመጣ ነው። በተለይ ይኸኛው ሁለተኛ ዙሩ ስር ሲመጣ ነው መታመኑ ጀመረው። ዛሬ ፍርድ ቤት ቀርበው ነበረ። ተሽሏቸው ነው የቀረቡ የሚያቀርቡት በዛሬው ሁኔታ ፍርድ ቤት ሲቀርቡ ምን ይመስላል ሁኔታቸው? ትላንትም ሄጃለውን ከትላንት ወዲያም እንግዲህ ቅዳሜም እሁድም ሰኞም ሄጃለውን ዛሬም ማክሰኞ ነው። ትላንትናም ሲሄድ ተመሳሳይ ነገር ነው ትንሽ የአካል ብቃት እንቅስቃሴ እያረኩ ነው። ያው ሐኪም ቤት አንወስድም ብለውኛል። ስለዚህ ለፍርድ ቤት ነገር እናመለክታለን ብሎ ነበረ። ትላንትና ዛሬም ያው ብዙም ለውጥ የለውም። ትላንት ከትላንት ካየሁት ብዙ ለየት ያለ ነገር የለም። ግን መቅረብ ስላለበት ቀርበዋል። ፍርድ ቤት እስር ቤት ከገቡ ጊዜ ጀምሮ ሐኪም የማየት እድል ገጥሟቸው ያውቃል። ከዚህኛው በፊት ከዚህ በፊት ከቅሊንጦ ግቢ ውጪ ታክሟል። ሌላ ፌዴራል ፖሊስ ሆስፒታልም ታክሟል። አሁን ግን እዛ ቅሊንጦ በቂ ህክምና የለም እንደዚሁ ደሙን ይለካል በቀን ሁለቴ ይለካል ሀኪም ያዘዘውን መድኃኒት ከዛ እየ ይገዛል ማለት ከዛ ውጭ ምንም የሚያደርጉለት ነገር የለም ምንም በቂ ህክምና የለም ቅሊንቶች ቢውስጥ በቤተሰብ በኩል ያመለከታችሁት ነገር አለ? ለማረሚያ ቤቱ አስተዳደር ሰራተኞች የጠየቃችሁት ነገር? እኛ ምንም የጠየቅነው ነገር የለም። ምክንያቱም ማረሚያ ቤት ፍቃደኛ አይደለም። ከቤተሰብ ጋር አይነጋገሩም እነሱ በጭራሽ እንኳን ለመነጋገር አይደለም። በጣም ብዙ ችግር ነው ያለው እዛ። እኛ አልተነጋገርንም። ጠበቃችን ግን በጽሁፍ ዛሬ የሷለ ፍቅ ቤት። በእናንተ በጠያቂዎች እና በማረሚያ ቤቱ አስተዳደር መካከል ነው ብዙ ችግር ያለው ወይስ በእስረኞቹ እና በእነሱ ካለ ችግር ውስጥ ምንድን ነው? ለምሳሌ ለሁላችንም እንደሚገባ ማረሚያ ቤት ያለ ሰው ቁጭ ብሎ ነው የሚውሉ፣ ሌላ ስራ የለውም ከመቀመጥ ውጭ ማለትና፣ የመኝታ ሰአት ሲደርስ ይተኛሉ። ከዚህ ውጭ ምን የሚሰሩት ነገር የላቸውም እና መጽሐፍ ለማስገባት ብዙ ጊዜ እንሞክራለን። በበቀለ ስም ምንም አይነት መጽሐፍ አይገባም። ብዙ ጊዜ ሞክሬያሉ። ለምሳሌ የሆነ መጽሐፍ አራት ወር ሆኖታል። ይታይና አንብበነው አይተነው የሚገባ ከሆነ ይገባል፣ የማይገባ ከሆነ ደግሞ እንመልስልሻለን። አራት ወሩ አሁን ከወሰዱት መጽሐፍን ለሱም አልሰጡትም፣ ለእኛም አልመለሱልንም እና በቀለ ብዙ ጊዜ ጠይቋል። መጽሐፍ ለምንድን ነው የማይገባልኝ? ለሌላ እስረኛ መጽሐፍ ይገባለታል፣ ታይቶ ይገባለታል። የኔ መጽሐፍ ይታያል እየተባለ ይወሰድና በዛው ሁለት ወር ሶስት ወር አራት ወር ይቆያል ብሎ ጠይቋቸው ምንም መልስ አይሰጡትም። ኳንኛን ቤተሰብን እሱ በአካል እየጠየቃቸው ፈቃደኛ አይደሉም፣ ምንም መልስ አይሰጡም። እኔ ራሴ ብዙ ጊዜ ስለ መጽሐፍ ጉዳይ ጠይቄ ይታይና፣ የሚገባ ከሆነ እንሰጠዋለን፣ ካልሆነ ለአንቺ እንመልሳለን ይሉኛል። እንዲሁም ሰሞኑን የነበረው ትልቁ ግጭት ከማረሚያ ጋር ከማረሚያ ቤቱ አስተዳደር ጋር የመጽሐፍ ጉዳይ ነው። ወይዘሪት ቦንቱ በቀለ፣ በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት የአቶ በቀለ ገርባ ልጅ፣ አባትሽን በተመለከተ ለሰጠሽን ማብራሪያ እናመሰግናለን። እኔም አመሰግናለች። ማረሚያ ቤቱ በዚህ ጉዳይ ላይ አስተያየት እንዲሰጠን በተደጋጋሚ ስልክ ሙከራ አድርገናል፣ አልተሳካም። እንደዚሁም ደግሞ የፌዴራል ማረሚያ ቤቶች የሕዝብ ግንኙነት ኃላፊ አቶ ግዛቸው መንግስቴ ጋር የእጅ ስልካቸው ላይ ደውለን ስልካቸው ስለማይነሳ ምላሻቸውን ማካተት አልቻልንም። በሌላ ጊዜ ምላሻቸውን ካገኘን አካተን ለመመለስ ጥረታችንን እንቀጥላለን።